የታሪክ ታዛቢዎች የ20ኛው ክፍለ ዘመን የመጀመሪያው የዘር ማጥፋት ወንጀል ይሉታል። ወደ 100000 የሄሬሮና የናማጎሳ አባላት በዛሬዋ ናሚቢያ ከጎርጎሮሳዊው 1904 ዓ.ም እስከ 1905 ዓ.ም በጀርመን ቅኝ ገዢዎች እጅ ማለቃቸው ይታመናል። በጊዜው የዛሬዋ ናሚቢያ የጀርመን ደቡብ ምዕራብ አፍሪካ ተብላ የምትጠራ ቅኝ ግዛት ነበረች። በ1904 ዓ.ም በቅኝ ገዢዎቻቸው ላይ ለተቃውሞ የወጡት የሄሬሮና የናማጎሳዎች በጀርመን ወታደሮች ወደ በርሃ ተባረሩ። በአስር ሺዎች የሚቆጠሩት በረሃብ አለቁ፣ በርካቶችም ጠፉ። በቅኝ ገዢዎቹ እርምጃ ሰማንያ በመቶ የሄሬሮ ጎሳ አባላት እንደዚሁም ከናማ ጎሳ አባላት መካከል ግማሽ ያክሉ አለቁ። ይህ ሁሉ ግን ለበርካታ ዓመታት ለአውሮጳም ሆነ ለአፍሪቃ ተዘንግቶ የቆየ የሰቆቃ ታሪክ ነው። ወንጀሉ የተፈጸመባቸው የሁለቱ የናሚቢያ ጎሳዎች ተወካዮች ካሳ ሊከፈለን ይገባል በማለት ሲሟገቱ ዓመታት አስቆጥረዋል። አሁን ክስ የመሰረቱት የፖለቲካው ሙግት ውጤት አላመጣ ስላለ ይመስላል የሄሬሮ ጎሳን ወክለው የጀርመንና የናሚቢያ ፖለቲከኞችን ሙግት ከገጠሙት መካከል ኤስተር ሙኒያንጌ ይገኙበታል። ለእኛ ሂደቱ በህጸጽ የተሞላ ነው። ጉዳዩን የሚመለከቱበት መንገድም ሙሉ በሙሉ ስህተት ነው። በጉዳዩ ላይ የሚደራደሩት ወገኖች ሁለቱ ልዩ ልኮች እንዲሆኑ የወሰኑ ማን ነው? እኛን ሳያማክሩ ውሳኔውን የወሰኑት ሁለቱ መንግስታት ናቸው። በሂደቱ ውስጥ ሙሉ በሙሉ ወደ ጎን ተገፍተናል። ከጎርጎሮሳዊው 1904 እስከ 1905 ዓ ም የተፈጸመውን ጭፍጨፋ ጀርመን ዘርማት ፋት ተብሎ መጠራቱን ባትክድም ካሳ ለመክፈል ግን ስታንገራግር ቆይታለች። በኒውዮርክ የማንሃታን ፍርድ ቤት በቀረበው ክስ መሰረት ያለምንም የካሳ ክፍያ በያኔው ቅኝ ገዢ ጀርመን ባለስልጣናት ውሳኔ ከፍተኛ ስፋት ያለውን መሬታቸውን ለጀርመን ሰፋሪዎች እንዲለቁ ተገድደዋል። ፍርድ ቤቱ ለበርካታ አመታት ሲንከባለል የቆየውን ጉዳይ ለመዳኘት ስልጣኑ እንዳለው ገና አልታወቀም። ሩፕሬሽት ፖለንዝ ጀርመንን ወክለው ከናሚቢያ ጋር ለአመታት በጉዳዩ ላይ የተደራደሩ ፖለቲከኛ ናቸው። ይሄ ጉዳይ ጫናው እየጎለበተ የሄድ እንደው የሚታወቀው ፍርድ ቤቱ ክሱን ለውሳኔ ተቀበለ እንደሆነ ነው። ማንኛውም ፍርድ ቤት የቀረበለትን ክስ የመዳኘት ስልጣን እንዳለው ይመረምራል። መመርመር ብቻም ሳይሆን ጉዳዩ ላይ ውሳኔ ለመስጠት ህጋዊ መሰረት መኖሩንም ያጤናል። aufgrund derer man den Fall entscheiden kann. አንዳንድ የጀርመን ፖለቲከኞች አገራቸው ጉዳዩን የያዘችበት መንገድ ተገቢ አይደለም ሲሉ ይተቻሉ። ኒማ ሞቫሳት የእግራዎቹን ፓርቲ ወክለው የአገሪቱ ምክር ቤት አባል ናቸው። የዘር ማጥፋት ነበር አልነበረም የሚለውን ለመወሰን ጀርመን ለረጅም ጊዜ ስታንገራገር ቆይታለች። ይህ በእነሱ ዘንድ ከፍተኛ ቁጣ ቀስቅሷል። ይፋዊ በሆነ መልክ ዘር ማጥፋት ነው ብሎ መቀበሉ በእርግጥም አንዳች እርምጃ ነው። ሆኖም ግን ሁል ጊዜም ከሄሬሮ እና ከናማዎች ጋር የቀጥታ ድርድር ማድረግ እንደሚገባቸው ሲናገሩ አይደመጥም። ስለ አንድ ማህበረሰብ ዘር ማጥፋት እያወራን ያንን ማህበረሰብ የማናነጋግር ከሆነ በእውነቱ ያግራ የሚያጋባ ጉዳይ ነው። እናም ሰዎቹም ከምር እንደተወሰዱ አይሰማቸውም።